ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። በአውስትሬሊያ ብሔራዊ ዩኒቨርስቲ የመጣኔ ሀብት ተመራማሪ ከሆኑት ዶክተር ዮናታን ድንቁ ጋር ቀደም ባለው ክፍለ ዝግጅታችን መስከረም 3 2016 ወይም ኦክቶበር 14 2023 በመላ አውስትራሊያ የተካሄደው የአውስትሬሊያ ነባር ዜጎች ድምፅ ለፓርላማ ህዝበ ውሳኔ ባብላጫ አውስትራሊያውያን የድጋፍ ድምፅ ተነፍጎት ውድቅ መሆኑን አስመልክትን ባካሄድ ነው ውይይት የድምፅ ለፓርላማ ህዝበ ውሳኔ ሂደትን ዓላማና ፋይዳዎችን እንዲሁም የክሽፈት ዋነኛ አስባቦችን አንስተው አስረድተዋል። ወደ ቀጣዩ ክፍለ ዝግጅታችን ያመራ ነው። እንዲህ ነው። ለክሽፈቱ ምክንያት የሆነው አንዱም ዋነኛም ባይሆን በአንድ በኩል ግሎ አስተዋጽኦም እንዳበረከተ የሚነገረው የዘረኝነት ጉዳይ ያለ በነጮችና በጥቁሮች መካከል ያላቸው አተያይ፣ ያ ምን ያህል ተጽዕኖ ነበረው በዚህ በህዝበ ውሳኔው ላይ በእርሶ አተያይ? አንዱም ይሄ ነው። በእርግጥ ዘረኝነት ማለትኮ አንዳንዴ አክቲቭሊ ሰዎችን ዲስክሪሚኔት አለማድረግ ላይሆን ይችላል ኢቨን ዲስክሪሚኔት ሲደረጉ ወይም ደግሞ አንፈር ሊትሪትድ ሲደረጉ አክቲቭሊ ያንን ነገር ድፌ እንዳለማድረግ ራሱ ሌላው ችግር ነው። ዘረኝነት ትልቁ ችግር ነው። ከመጀመሪያውም ጀምሮ እንዳልነው እነሱን ዲሁማናይዝ ማድረግ እና እንደ ሰው አለመቁጠርን ጀምሮ ያለውን ችግር ድህነቱ የዘረኝነት ሆኖ እያለ ሲቃይ በዘረኝነት መጥቶ እያለ ወይም ደግሞ አሁንም ራሱ ፎርሙን ስታየው ጥቁርና ነጭ ተብሎ ሲከፈል ጥቁሩ ድሃ፣ ነጩ ደግሞ ሀብታም ወይም የተሻለ ኑሮ የሚኖር ከሆነ ችግሩ ድህነቱ ዘር አለውም እንደማለት ነው። ያና ሪኮግናይዝ ያ ማለት ችግር አለ፣ ከፍተኛ የሆነ ችግር አለ። ሌላው ምናልባት ዲስኢንፎርሜሽን ከሚባለው ሆን ብለው ነገሩን ከማዛባት እና የተሳሳተ መረጃ ከማሰራጨት ጋር ተያይዞ እንደ ሶስተኛ ነጥብ ማነሰው በአብዛኛው ከዘረኝነት ጋር የተያያዘ ነገር ምንድነው ይሄ ሪፈረንደም የሚያልፍ ከሆነ ከዛ በኋላ ነጮቹ ለጥቁሮቹ ካሳ እንዲከፍሉ ይገደዳሉ፣ ወይም ደግሞ ነጮቹ የያዙትን መሬት ወደ ኔቲቭ ታይትል የሚባል አለ፣ የነሱ የአቦርጅናና ቶረስ ስትሬት አይላንደር የዚህ ሀገር መንግስት በአብዛኛውም በተለይ ልማት ላይ ባልዋሉ መሬቶች ላይ የተወሰነ የባለቤትነት መብት የማይሸጥ የማይለወጥ ግን ደግሞ ያ ነገር ልማት ሲለማበት ከዛ ላይ ሮያሊቲ የማግኘት መብት ሰጥቷቸዋል፣ በአንዳንድ መሬቶች ላይ እና እንደዚህ አይነት ፕራይቬት ወይ ደግሞ የግለሰብ መሬቶች ወደዛ እንደሚሄዱ በአጠቃላይ ጥቁሮቹን የበላይ ነጮቹን የበታች የሚያደርግ ከዛም አልፎ ሶስተኛ የፓርላማ ቻምበር የሚከፍት ሪፈረንደም እንደሆነ፣ ሁለት የፓርላማ ቻምበር ነው ያለ፣ አሁን ሴኔት እና ህዝብ ተወካዮች፣ ቀጥሎ የአቦርጂናል ፓርላማ እንደሚኖር አድርገው ብዙዎቹ እነዚህ በራይት ዊንግ የሆኑ የፖለቲካ አስተሳሰብ ያላቸው አካላት የሚነዙት ወሬ ያንን ገዝቶ ሰው ድምጡን ነፍቋል ማለት። ዘረኝነቱን ከዚህ ለይተህ አታየው። ምክንያቱም አንደኛ በግልጽም ባይሆን ስለማይሰሩ ነው፣ እኛ ስለምንሰራን የተቀየርን፣ እነሱ ስለማይፈልጉ ነው፣ እንደዚህ ሆነው ስለሚፈልጉ ነው ምናምን ብሎ ኢንሰንስቲቭ በሆነ መንገድ ችግሩን አቃሎ ማየት ወይም ደግሞ ችግሩን ከራስ ላይ አውርዶ ለተቸገሩት ሰዎች፣ ችግር ውስጥ ላሉ ሰዎች መስጠት በራሱ ዘረኝነት ነው። ማለት እነዚህ ሆነው ያለ ሌላው፣ ደግሞ ከዚህ ጋር ያልተናነሰው ነገር ምንድን ነው? በራሳቸው በነባር ሕዝቦች በኤሊቱ አካባቢ ብሎ የሚበል ፓርላማ ውስጥ ባሉ ሰዎች መካከል ክፍፍል ነበር። ይህ ክፍፍል ሶስት መልክ አለው። የሚደግፉት አሉ፣ የሚቃወሙ ምንም ችግር የለብንም፣ እንደዚህ አይነት ፌቨር አያስፈልገንም፣ ይልቁንም ስለደረሰብን በደል ማውራት እኛን ችግራችን እንዳንረሳ ወደፊት እንዳንራመድ ሁልጊዜ አልቃሽ ሆነን እንድንኖር የሚያደርግ ነው። ይልቁንም ሰሜክስተንት አንዳንዶቹ ቅኝ ግዛት ጠቅሞናል፣ በቅኝ ግዛት ያጣነው ነገር የለም እና ይሄ ዘረኛ የሆነ ፖሊሲ ነው፣ አውስትራሊያን በዘር የሚከፋፍል ፖሊሲ ነው፣ ኖ ልንል ይገባል ብለው የሚከራከሩ የአቦርጅናል ስ አይላንደር ተወላጆች ነበሩ። አንዳንድ ተወላጆች ሌሎቹ አዎ፣ አያስፈልግም። የማያስፈልገው እኛ ድጋፍ ስለማያስፈልገ የተሻለ ድጋፍ ስለማያስፈልገን ሳይሆን፣ ወይም ደግሞ ድምጻችን መሰማት አስፈላጊ ስላልሆነ ሳይሆን፣ በአውስትራሊያ ፓርላማ ድምጻችን እንዲሰማ ማድረግ ችግሩን ማቃለል ነው። ከዚህ የበለጠ የተሻለ ነገር ነው የሚገባን። ይሄ የማስመሰል ሪፕሬዘንቴሽን ነው እንጂ ትክክለኛ ፓወር የለውም። በእውነትም እውነት ነው የማማከር ስልጣን ብቻ ነው ወይም ስልጣንም አይደለም። በእርግጥ የማማከር እድል ብቻ ነው የሚያገኙ እነዚህ ሰዎች። ሰው ምክሩን ተቀብሎ መንግስት ኖ ማለት ይችላል። ኢምፕለመንት አለማድረግ መብቱ ነው። ሪዝ ኖ ባይንዲንግ ሲዌሽን ማለት ነው። መንግስትን የሚያስገድድ ወይም ፓርላማውን የሚያስገድድ እነዚህ ሰዎች ያሉት ነገር ህግ እንዲሆን እና ፖሊሲ እንዲሆን የሚያደርግ ፓወር የለውም። ያንን ፓወር የሌለው ነው እኛ ፓወር ያለው ሪል ፓወር ያለው ነገር ነው የምንፈልግ ብለው የሚቃወሙ ነበሩ። እነዚህ ተቃውሞዎች ሌላው አቦርጅናል ያልሆነው ማህበረሰብ ላይ እና በተወሰነም አቦርጅና ቶስተት ላንድ የሆነው ማህበረሰብ ውስጥ ከፍተኛ የሆነ ኮንፊውዥን ፈጠረ ማለት ነው። ከዛ ተቃዋሚ ፓርቲዎች ምን አሉ? ካልተገነዘባችሁት ካልገባችሁ፣ ኮምፕሊኬትድ ከሆነባችሁ ኖበሉ ቀላሉ መልስ እሱ ነው የሚል ካምፔን እንደገና ራን ያደርጋሉ ማለት ከተለያዩ ሀገራት መጥተው እዚህ የሰፈሩ አውስትራሊያውያን ዜግነት ያላቸው ወገኖች፣ በተለይም ኢትዮጵያውያን ጨምሮ በቀለምም ሆነ በአመጣጥ ስለሚቀረብ ከህዝበ ውሳኔው ሂደት ማህበረሰቡ ምን ሊማር ምን ሊገነዘብ ይችላል ከራሱ ጋር በማነጻጸር በእርሶ አታይ? አንደኛ ይህ ሀገር የነጭ ሀገር ነው። ሲስተሙ የነጭ ሲስተም ነው። እዚህ ሀገር ጥሩ ኑሮ መኖር ከፈለግ ነባር ህዝቦች የሚሉ ነገር አለ ዋይት ላይፍ ጎ ዋይት ወይ ይላሉ እና ዋይት ፈላ ነው የሚሏቸው እነሱ በእርግጥ ስለዚህ እዚህ ሀገር ብዙዎቻችን የተሻለ ኑሮ መኖር ከፈለግን ማንነታችንን ትተን የዚህን ሀገር ማንነት መውረስ አለብን በአኗኗሪ ሊሆን ይችላል በፍላጎት ሊሆን ይችላል ሰው እነሴንስ ምንድን ነው ሲስተሙ ለአናሳዎች ወይም ደግሞ ለመጤዎች ወይም ከአውሮፓ ውጭ ለመጡ ማህበረሰቦች የሚሆን አይደለም። ሰው ስደተኛው ሲመጣም ያን አውቆ ነው የሚመጣ። ከዚህ ነባር ሕዝቦች የሚለየው ምንድነው? ፈልጎ ነው የሚመጣው፣ እያወቀ ነው የሚመጣው። የዚህን አይነት ሲስተም አገር ሲስተም ለምዶ የዚህን አገር አኗኗር ፈልጎ ባይፈልግም እንኳን ከሚኖርበት ሀገር የተሻለ ነው ብሎ ፈልጎ ስለሚመጣ ተመሳስሎ ለመኖር ከባድ ላይሆንበት ይችላል። እነዚህ ግን ተገደው ነው መጠሁባቸው ነው ፈልገው የሄዱበት ማህበረሰብ የለም። ምንድን ነው እንደዚህ አይነት ጭቆናዎችን የማንታገል ከሆነ አብረን፣ በተለይ መጤው ማህበረሰብ ወይም ደግሞ በቁጥር አናሳ የሆነው ዘረኝነት እንዲጠፋ ፍትሐዊነት፣ እንዲሰፍን እኩልነት እንዲሰፍን፣ የተበደለ በደሉ እንዲሰማ፣ ዘረኝነት ይጥፋና እኩል እንሁን ማለት አንድ እንሁን ማለት አይደለም። በመሰረቱ ማንነታችንን እንዲያዝን እኩል መሆን እንችላለን። አሁን ህዝበ ውሳኔ አክትመዋል። ድህረ ህዝበ ውሳኔ በዚህ ሀገር ላይ አሁን ውይይት እየተካሄደ ያለው በነባር ዜጎቹም ሆነ በሌላው የመንግስት አካላትም ሆነ እንደዚሁ አዎንታዊ አመላከት ያላቸው ለነባር ዜጎቹ ከዚህ በኋላ ወደፊት መራመድ አለብን። ያ የሚሆነው ደግሞ በብሔራዊ እርቅ በማውረድ ነው፣ በመላ ሀገሪቱ የሚሉ አታዮች ይሰነዘራሉ። ሌሎች ታካዮች ነገሮችም አሉ እንደዚሁ እውነት ነገራ የመሳሰሉት ነገሮች ቀደም ሲል ያነሷቸው በምን መልክ ነው እርቁ? ባላገር በሆኑት ነባር ዜጎችና ሰፋሪ በሆኑት ወይም በወረራ እዚህ መጤ የሆኑት ሰዎች መካከል ወደ አንድነት መምጣት የሚቻለው በእርቅ መንገድ እንደምን ነው ይላሉ። ካሳሁን፣ እርቅ እንዲወርድ ካስፈለገ መጀመሪያ የተበደለው በተበደለው ልክ፣ አትሊስት ካሳ እንኳን ባያገኝ በደሉ በተበደለው ልክ የተበደለ ማህበረሰብ ነው በደሉ የሚያውቀው በደሉ አይደለም እና ይህን ተበድያለሁ፣ ይሄ ደርሶብኛል። ያ የደረሰብኝ ነገር ደግሞ እስከ ዛሬ ወደፊት እንዳልራመድ፣ ከሰው በታች እንድሆን፣ እንደናንተ እኩል እንዳንኖር እናንተ የምታደርጉት እናንተ የምትበሉት የምጠሱ የምትኖሩበትን ቤት የምትማሩበትን ትምህርት ቤት የምታሰሩትን ስራ እንዳንሰራ አድርጎናል። ወይም ደግሞ እኛ የምንፈልገው የእነሱን ካልፈለጉ የራሳችን በዚህ መንገድ እንድንኖር አልተፈቀደልንም። ዛሬም አሁን ችግሩ እኮያ ነው ሲሉ ያን ለመስማት ሰምቶም ደግሞ የሚያስፈልገው መፍትሄ ለመፈለግ ቁርጠኝነት ያስፈልጋል። መጀመሪያ ድፍረቱ ለማመን ድፍረቱ፣ ከዛ ደግሞ አምኖ መፍትሄ ለመፈለግ ደግሞ ቁርጠኝነቱ ያስፈልጋል። ስለዚህ ኦፕንሊ ለዛም ይመስለኛል መጀመሪያ ላይ እንደገለጽኩልህ የኡሉር ውስጠት መስፎም ትህት ድራፍት ሲደረስ ከሶስቱ ነገሮች መጀመሪያ ትሩስቴሊንግ መቅደም አለበት ብለው በኋላ ፕሮፎወጡ ያልኩት ሰዎች ፑሽ አረጉ የነበረ ምንድን ነው ሪኮንሲሌሽን ለመምጣት ድምፃችን እንዲሰማ ለፓርላማ አማካሪ እንድንሆን ሊፈቀድልን ነው ወይ? ወይስ በፓርላማ እንድንወከል ተመርጠን፣ ለምሳሌ አቦሪጅናል ፓርቲ የተወሰነ አንድ ፓርቲ ተብሎ ፓርላማ ውስጥ ድምፃችን እንዲወከል የምንፈልገው ምንድ የሚሻል የሚበጀን የሚለውን ለማወቅ መጀመሪያ ቱሩ ስቴሊንግ ያስፈልጋል ብሎ ይከራከሩ የነበሩ ሰዎች ይህን ታሳቢ ያደረግ ነው። ስለዚህ መጀመሪያ እርቅ እንዲመጣ ካስፈለገ እውነታው ተነግሮ ሰዎቹ ሲቻል ካሳ ካልሆነ እንኳን በደላቸው እውቅና አግኝቶ ተማማን ላይ ተደርሶ ወደፊት እንዴት ነው መፍትሄው መሆን ያለበት በሚባለውም ነገር ላይ ተደርሶ ነው ወደ እርቅ መሄድ የሚቻለው። ሰው ያን ለማድረግ መጀመሪያ በግልጽ በእውነት ንግግር መጀመር አለበት ማለት ነው ተበደልን በሚሉ ሰዎችና እና በድላችኋል በሚባሉ የማህበረሰብ ክፍል አባላት ወይም ደግሞ የዛ ስርዓት ወራሾች መካከል ማለት ነው። ሌላው ቅድም የአብረሰው ነገር አለ ዘረኝነት፣ ዲሞክራሲ ካለ ዘረኝነት የለም። እዚህ ሀገር ዘረኝነት የለም፣ አውስትራሊያ ዘረኛ አይደለም ምናምን የሚባለው ወይም ኔ ዘረኛ አይደለሁም ምናምን የሚሉ ግለሰቦች አሉ፣ መስሪያ ቤቶች አሉ፣ ኢንስቲትዩሽንስ አሉ። ግን መረጃው የሚያሳየው ጥናቶች የሚያሳዩት እስቲል ከግማሽ በላይ የሚሆኑት አትሊስት ከሌላው ማህበረሰብ ጋር ኢንተራክት የሚያደርጉ በከተማ አካባቢ የሚኖሩ የዚህ ሀገር ነባር ህዝቦች ዴይሊ እንኳን ባይሆን ኦን ዊክሊ ቤዝ በሳምንት አንዴ ወይ አክቲቭ የሆነ የዘረኝነት ወይም የመገለል ያጋጥማቸዋል ወይም ደግሞ የተገለልኩ ይመስላቸዋል። ከዚያ ወይ ሁለቱም ተመሳሳይ ነው። ኢቨን ስጋቱ እንኳን ማለት ነው። ባትገለል እንኳን የመገለል ስሜት ከተሰማ ጤና ጤና አይደለም ማለት ነው። ከባቢ አይደለም። ስለዚህ ያን ማድረግ የሚቻለው ምንድን ነው? መጀመሪያ አውስትራሊያውያን ዘረኛ ሊሆኑ ይችላሉ ወይ ዲሞክራሲ አለ ማለት ዘረኝነት የለም ማለት ምንም የሚገናኝ ነገር አለ። ዲሞክራሲ ፖለቲካል ሲስተም፣ ዘረኝነት ደግሞ ከባህል ከታሪክ ጋር ከእምነት ጋር የሚያዝ ነገር ነው። ብዙ ጊዜ አንኮንሽስሊም ዘረኛ ልትሆን ትችላለህ፣ ሳታውቀው ማለት ነው በድንገት እና ስለ ዘረኝነት በግልጽ ተነግሮ ዘረኝነት በቀን ተቀን ኑሮ በገበያ በትምህርት ቤት ሊሆን ይችላል፣ በቤተክርስቲያን አካባቢ ሊሆን ይችላል፣ በመስሪያ ቤት በተለይ ደግሞ ትራንስፖርት ውስጥ ሊኖርበት ይችላል። በሚባለው ቦታ ሁሉ ኦፕንሊ ሊኖር ይችላል ብሎ አምኖ ማህበረሰቡ ኢንስቲትዩሽኖች፣ መስሪያ ቤቶች፣ የመንግስት መስሪያ ቤቶች፣ የግል መስሪያ ቤቶች፣ ተቋማት እና ግለሰቦች እኛን ጨምሮ አውቀንም ሳናቅም ምናልባት አድሎ ልንፈጽም እንችላለን ወይም ደግሞ ዘረኛ የሆነ ስራ ልንሰራ ወይም ደግሞ አስተያየት ልንሰጥ እንችላለን ብለን ማመን አለብን ማለት ነው። ኖን አቦርጅናል የሆን የማህበረሰብ ክስራ ባላት ሶስተኛው ምንድን ነው? እርቅ ወይም ደግሞ ይሄ ሪኮንሲሌሽን የሚባለው ኮንሰፕት የፖለቲካ ሙመንት መሆን የለበትም። የሰብአዊ መብት አካል ለመሆን ያለበት ሰዎች ከስጋት እንዲኖሩ በደላቸው፣ ችግራቸው ተሰምቶ ለበደላቸው እውቅና ካገኙ በኋላ ደግሞ በደላቸው እንዲቃለል መፍትሄ እንዲያገኙ ማድረግ የሰብአዊ መብት አካል ነው። አንድ ሰው ሳይሸማቀቅ ሳይገለል፣ በነፃ ወጥቶ እንዲገባ የፈለገውን ማግኘት እንዲችል በተለይ እንደዚህ አይነት ሀብታም ሀገር ላይ አፎርድ ስለሚያደርጉ ማለት ነው ከፖለቲካ ሙመንት፣ ምክንያቱም ፖለቲካ ስታደርገው ጽንፈኝነት ይኖራል። በተለይ ደግሞ ዛሬ ጊዜ ከሚዲያው ጋር ተያይዞ የሰባዊ መብት ሲሆን ግን በአብዛኛው ከኤቲክስ ከሞራል ጋር ነው። ስለዚህ ያ ዳይናሚዝሙ መቀየር አለበት። ከፖለቲካ እይታ ከፖለቲካ መነጽር ወጥቶ የፓርላማ ጋር ማያያዝ ወይም ደግሞ ከምርጫ ጋር ከማያያዝ ይልቅ ግራስሩት የሆነ ሙመንት ሰብዓዊ መብት ሙቭመንት ተደርጎ ነው መቆጠር ያለበት። በነፃነት ለመኖር ከሚያስችሉ ዋና መሰረቶች አንዱን ሆኖ መቆጠር አለበት። ከዶክተር ዮናታን ድንቁ ጋር ያካሄድ ነው ውይይት በዚሁ አላበቃም። የቀጣዩና የማጠቃለያ ክፍለ ዝግጅታችን ለብሔራዊ ዕርቅ ስኬት የዩኒቨርስቲ የሚዲያ ተቋማት ሚናንና በምርምር ስራቸው ሳቢያ ባላቸው የረጅም ዓመታት ግንኙነት የአውስትሬልያ ነባር ዜጎችን እንደምን እንደተረዷቸው ይገልጣሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።